የጋምቤላ ክልል ምክር ቤት ዛሬ ሐሙስ ባካሄደው አስቸኳይ ጉባኤ በክልሉ ፕሬዝደንትና ምክትል ፕሬዝደንት ምትክ አዲስ መሪዎችን መሾሙን የክልሉ መንግስት የኮሚኒኬሽን ጉዳዮች ጽሕፈት ቤት አስታውቋል። ምክር ቤቱ ወይዘሮ ዓለሚቱ ኡሞድን የክልሉ ርዕሰ መስተዳድር ዶክተር ጋልዋክ ኦርንን ሮንን ደግሞ ምክትል ርዕሰ መስተዳድር አድርጎ ሾሟል። የመሪነቱን ስልጣን የተረከቡት ወይዘሮ ዓለሚቱ ኡሞድ በስራቸው ለክልሉ ሰላም መረጋገጥ ቅድሚያ እንደሚሰጡ ለአሜሪካ ድምፅ ተናግረዋል። በአመራር ለውጡ ላይ ለአሜሪካ ድምፅ አስተያየት የሰጡት የጋምቤላ ዩኒቨርሲቲ መምህር ዶክተር ዴቪድ ሮዋች ዛሬ የተሸሙት መሪዎች በቂ ትምህርት ዝግጅት እና ልምድ ያላቸው ስለሆኑ የክልሉን ሰላም ችግር በመፍታት ረገድ ለውጥ ያመጣሉ ብለዋል። አንድ የጋምቤላ ከተማ ነዋሪ በበኩላቸው አዲሱ አመራር በብሔር ልዩነት ምክንያት ችግር ላይ የወደቀውን የክልሉን ሕዝብ አንድነት ለመመለስ እንዲሰራ ጠይቀዋል። ገብረ ሚካኤል ገብረ መድን ዝርዝሩን ያሰማናል። ካለፉት ሁለት ዓመታት ጀምሮ በሚያጋጥሙ የጸጥታ ችግሮች ውስጥ በቆየው የጋምቤላ ክልል በዛሬው ዕለት የከፍተኛ አመራር ለውጥ መደረጉን የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቀዋል። የክልሉ ምክር ቤት ዛሬ ሐሙስ ነሐሴ 9 ቀን 2016 ዓ.ም ባካሄደው አስቸኳይ ጉባኤ ከዚህ በፊት የሴቶችና ማህበራዊ ጉዳይ ሚኒስትር ዲኤታ የነበሩትን ወይዘሮ ዓለሚቱ ኡሞድን የክልሉ ርዕሰ መስተዳድር ዶክተር ጋልዋ ክሮንን ደግሞ ምክትል ርዕሰ መስተዳድር አድርጎ ሾመዋል። በአስቸኳይ ጉባኤው ላይ ስልጣናቸውን ያስረከቡት የክልሉ የቀድሞ ፕሬዚደንት አቶ ኡመድ ኡጁሉና ምክትላቸው አቶ ቴንኳይ ጆክ በምን ምክንያት ከኃላፊነታቸው እንደለቀቁ የአሜሪካ ድምፅ ማረጋገጥ አልቻለም። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ባወጣው መግለጫ ግን የአመራር ለውጥ ያስፈለገበት ምክንያት በክልሉ በሰላምና በጸጥታ እንዲሁም በልማት ዘርፍ በርካታ ስራዎች ቢሰሩም በተቀመጡት አቅጣጫዎች ውስንነቶች በመታየታቸውና የቀድሞው ርዕሰ መስተዳደር ለሌላ የፓርቲ ተልዕኮ በመፈለጋቸው መሆኑን ጠቁመዋል። በዛሬው እለት ክልሉን የማስተዳደር ኃላፊነትን የተረከቡት ወይዘሮ ዓለሚቱ እሞድ ለአሜሪካ ድምጽ በሰጡት የስልክ ቃለ መጠይቅ በክልሉ ያለው የጸጥታ ችግር ለልማት እንቅፋት መሆኑን ገልጸው በስራዎቼ ለሰላም ግንባታ ቅድሚያ እሰጣለሁ ብለዋል። ክልሉ አብዛኛው የልማት ስራ እንዳይሰራ ያደረገው የእርስ በርስ ግጭቶችና የሰላም መናጋት ስለሆነ ቅድሚያ ሰጥቼ መጀመሪያ የምንሰራው ካለው አመራር ጋር የሰላም ጉዳይ ለህዝቦች መካከል ያለውን የጋራ መግባባት የነበሩት ሰላማዊና የጋራ ግንኙነት ሴቱን የማስቀጠል እና አሁን የተሸረሸረውን ሰላም ለመመለስ ቅድሚያ የሚሰጠው ይሆናል። ከዛ ቀጥሎ የልማቱን ስራ ጎን ለጎን ሊያረጋግጥ በሚችሉ እና የህዝቦች አንድነትም ያጠናክሩ የምትሉ ስራዎች እና ያው ክልሉ ደግሞ አስቀድሞ ያቀዳቸው ስራዎች አሉ። እነዚያም ስራዎች ስር አይቶ የማስቀጠል ስራ ለመስራት እንግዲህ ቅድሚያ ሰተን የምናከናውናቸው ተግባራት ይሆናሉ። ክልሉ በተለይም ባለፉት ሁለት አመታት በጸጥታ ችግር የተነሳ ቀውስ ውስጥ እንደነበር የክልሉ ነዋሪዎች ባለሙያዎችና የሰብአዊ መብቶች ተቋማት ሲገልጹ ቆይተዋል። የክልሉ መንግስትም ቀደም ሲል ባወጣው መግለጫ ካለፉት ሁለት ዓመታት ወዲህ በክልሉ የብሔር ግጭት፣ ሽብርተኝነት፣ ደረቅ ወንጀሎችና ሕገወጥ የጦር መሳሪያ ዝውውርን የመሳሰሉ ችግሮች እየጨመሩ መምጣታቸውን ገልጾ እነዚህ ችግሮች በክልሉ ግጭቶች እንዲባባሱ ማድረጋቸውን አስረድተዋል። በጋምቤላ ክልል በተደረገው የአመራር ለውጥ ላይ ለአሜሪካ ድምፅ አስተያየት የሰጡት የጋምቤላ ዩኒቨርሲቲ መምህር ዶክተር ዴቪድ ሩዋች በበኩላቸው በአሁኑ ጊዜ በክልሉ ያለው ዋናው ችግር የሰላም እጦት መሆኑን ጠቅሰው አዲሷ ርዕሰ መስተዳደርና ምክትላቸው በዘርፉ ለውጥ እንደሚያመጡ አምናለሁ ብለዋል። በጣም ልምድ ያላቸው ሰዎች ናችሁ። ትምህርት ያላቸው ሰዎች ናቸው። ህዝብ ወዳድ ሰዎች ናቸው እና ሰላም ያመጣል። ዘላቸው ሰላም ያመጣል። ልማትም እንድዛም አሁን የገንበለ ችግር ወጣት ስራ የላችሁ ሰው መስራት አልቻለም። መቀሳቀስ አልቻለም። ሰው ቀን አሁን ከአሁን ወዲያ ሰው እንቅስቃሴ ከጀመረ በልማት ዙሪያ በኩል እርግጠኛ ነኝ እነህ ሰዎች ትልቅ ነገር እያደርጋሉና ብዙ ይሰራሉ። ሆኖም በአሁኑ ወቅት በክልሉ ህዝብ መካከል የሚታዩት በብሔር የመከፋፈል ችግርና ስር የሰደዱ ፖለቲካዊ ብልሽቶች የአዲሱ አመራር ፈተናዎች እንደሚሆኑ ዶክተር ደቪድ አልሸሸጉም። ወድኛዋን ወደ አኛዋ ክፍል ከተማ አይገባም። የአኛዋ ወድን ወደ ኒወር አይገባም። አሁን መንግስት ተቋማት በሁለትም ከሁለት አመት እያለፈ ምን ስራ አልሰራም። ለምን ኒወር የነበ አሁን የኒወር ቦ ኒወር አካባቢ እያለ መንግስት ተቋም አኛዋ አይመጣም። ፖሊስ ራሱ ተከፋፈለ። አሁን ችግሩ ፖሊሱ ተከፋፈለ። በበ ችግር ከመጣ አኛዋ ኮጅ ወደ አኛዋ ይገባሉ፣ ወደ ኒወር ይገባል። እንደ መንግስት አይደለም ሰራ። ይሄ ራሱ ዩናይት ለማድረግ በጣም ትልቅ ትልቅ ስራ ነው። በጣም ችግር ያጋጥማቸዋል። በጋምቤላ ክልል ያለው የህዝብ ለህዝብ ግንኙነት ተዳክመዋል፣ የብሔር ልዩነቶች ሰፍተው መተማመን ጠፍቷል የሚሉት የጋምቤላ ከተማ ነዋሪው አቶ ኦሞድ ጊሎ ደግሞ አዲሱ አመራር የህዝብን አንድነት ለመመለስ እንዲተጋ ጠይቀዋል። በመጀመሪያ ላይ ትኩረት መስጠት ያለባቸው ህዝቦቹን ተቆራርጠው ቆይቷል እና ወደ ሰላም ባለቤትነት ሆኖ ተቀብለው መንቀሳቀስ የሚችለው ማለት ነው። እነዚህም ካልተደረገው ለሚያደርጉት ነገር ስራ ሁሉ እንቅፋት ይሆንባቸዋል። አዲሷ ርዕሰ መስተዳድር ወይዘሮ አለሚቱ እሞድ በክልሉ ያሉትን ችግሮች በመቅረፍ ሰላም ለማስፈን በሚደረገው ጥረት መላው የክልሉ ህዝብና ሌሎችም የሚመለከታቸው አካላት ከጎናቸው እንዲቆሙ ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ